ደብረ ታቦር ከደብሮች ሁሉ ልቀሽ እውነት ብርሃንን አጠልቀሽ፣ ተንቀሽ የነበርሽ ተራራ አንቺ የምስጢር ስፍራ የመለኮት ብርሃን በር የስሉስ ቅዱስ ምስጢር ልቆ የታየብሽ መንደር ደብረ ታቦር ከአድማሳት ከፍ ከፍ ብሎ የስምሽ ተረፈ ውሎ የተዘከረው በዓለሙ ምን ይሆን ወርቅ ሳሙ? ምን አገኘሽ ያኔ ታቦር፣ እንዲያ ተከፍቶ የብራንሽ በር የክብሩ ግርማ የዋጠሽ እኮ ማን የረገጠሽ? ጌታሽ ነው አሉ ሰሰማ ከተራራ ሻናት ማማ የብራን ጉንጉን ሸማ ያጎናጸፈሽ በግርማ ግሩም እኮ ነው ከተራሮች አንቺ መርጦ ከናባቱ ተገልጦ ደጅሽን ሳይንቅ ማክበሩ እንዴት እንዴት ይሆን ሚስጥሩ? ይህንንም ደግሞ ዳዊት ተናግሯላሉ በትንቢት ታቦር ወአርሞንኤም በሚል ቅኔ በስሙ ተደሰቱ ያኔ እያለ ዘመረ በክብር የዚችን ተራራ ምስጢር ያልብ አምላክ ዳዊት የተናገረው ትንቢት ለካዬ ኖሯል አልገቦ ደጅሽ በብርሃም ማበቡ አረግ አንቺ ስታድለሻል፣ የማይቻለውን ችለሻል፣ እሳተ መለኮትን ይዘሻል። ለመሆኑ እንዴት ቻልሽው ታቦር ያን እውነተኛ ፍቅር ከመንበሩ የሳበው ንጉስ በብርሃን ሰረገላው ሲፈስ፣ መሠረትሽ ሳይናጋ ባለበት ቆሞ ይረጋ ምን ይሆን ምስጢሩ የጽናትሽ በፊቱ ቆመሽ መታየትሽ ልብሱ ነጭ ሆኖ በረድ አብም ከሰማይ ሲወርድ ዙሪያው በክብር ደመና ተመልቶ በብርሃን ፋና ሙሴ ከመቃብሩ ተጠርቶ ኤልያስ ከብሔረ ሕያዋን መጥቶ በኢየሩሳሌም ስለሚሆነው ሲወያዩ ላስተዋለው ምን ይመስል ይሆን ገጹ የብርሃን መለኮት መገለጹ ደግሞ የሐዋርያቱ የእነዚያ የሦስቱ የተመረጡቱ ጴጥሮስ፣ ያዕቆብ ዮሐንስ በድንጋጤ ፈረስ ሲጋልቡ ርደው እንደ ቄጤማ ወርደው ከስሩ የተነጠፉቱ ምንድን ይሆን ምክንያቱ? ጴጥሮስማ ተሸብሮ ናላው በድንጋጤ ዞሮ ለእያንዳንዳችሁ በጋራ ሦስት ዳሶችን እንስራ ብሎ በዚያች የብርሃን እልፍኝ የዘላለም ደስታን ሊያገኝ አስቦ በቅጽበት መመኘቱ ገርሞትም አይደል ክስተቱ የብርሃን ጸዳል ድምቀቱ እኩ እንደምን አይገርመው ሙሴና ኤልያስ ቆሙ ክብሩን ሲያውጁ እያዩ ማን ነው የሙሴን አምላክ ሙሴ ባዩ ሲል ሙሴ ባህር ከፋዩ የኤልያስንስ ክብር ጌታ አውርደውት ከሰው ተርታ ኤልያስ ባዮቹ እነ ማን ናቸው ሲል ኤልያስ ገርሟቸው ይህን ሲሰሙ ሐዋርያቱ በድንጋጤ ሲመቱ ደግሞ ወርዶ አባቱ ልጄን ስሙት በማለቱ በፍርሃት ማዕበል ሲንገላቱ ይህ ሁሉ ምስጢር መታየቱ ባንቺም አይደል ታቦር መገለጹ የሦስትነት ምስጢር! ጥንትስ ታሪክሽ ተዘክሮ መቼ አልቅና ተነግሮ እንዲያው ድንቅ እንበል እንጂ ድንቅ ድንቅ የብርሃንሽ ሰንደቅ ካድማሳት ልቆ ሲደምቅ ክብር እንበልሽ ክብር ክብር አንቺ እውነተኛ የምስጢር በር የስሉስ ቅዱስ ነገር የተገለጸብሽ መንደር ደብረ ታቦር ያበራሽ ይብራ ስሙ ይግነን፣ ዛሬም ለኛ ብርሃን ይሁነን ገኖ ያግነን በፈቃዱ በራ ይሁንልን መንገዱ ክብሩም ከፍ ከፍ ወደ ላይ ከሰማይ የሰማያት በላይ እንዲሁም በምድር በቀላይ የአምላካችን አዶናይ ክብርሽ ዛሬም ነገይን ነገር መሆንሽ እውነተኛ ይብርሃን በር የስሉስ ቅዱስ ምስጢር የተገለጠብሽ መንደር ደብረ ታቦር ክብርሽ ዛሬም ነገይን ነገር መሆንሽ እውነተኛ የብርሃን በር የስሉስ ቅዱስ ምስጢር የተገለጠብሽ መንደር ደብረ ታቦር